ዓለም አቀፍ የሰብአዊ መብቶችን በመልካም አስተዳደሮች አማካይነት ማስከበር የአሜሪካ የውጭ ጉዳይ ፖሊሲ መሰረት ነው። በትናንቱ ማክሰኞ የመክፈቻ ንግግራቸው ብሊንከን የአሜሪካ መንግስት ምሩቃን ለሆኑ የአፍሪካ ወጣቶች ተነሳሽነት አመራር አባላት አበክረው የተናገሩት በእነዚህ ጉዳዮች ዙሪያ ነበር። ይሁን እንጂ እሳቸው አስር ጥያቄዎችን ከቶኒ ጋር ብለው የሰየሙት የሀሳብ ልውውጥ በድረገጽ የተወሰነ ውይይት ቢሆንም ወጣቶቹን ከጥያቄ አላገዳቸውም። አፍሪካውያኑ ወጣቶች አዲሱን ከፍተኛ የአሜሪካ ዲፕሎማት በአየር ንብረት ለውጥ እንዲሁም አፍሪካ ላይ የተስፋፋች ስላለችው ቻይና ጀምሮ በርካታ ጥያቄዎችን አቅርበውላቸዋል። ብሊንከን በጥቅሉ የሰጡት መልስ ይህን ይመስል ነበር። ከአጋሮቻችን ጋር በአፍሪካ ሰላምና ደህንነትን ለማስፈን በቁርጠኛነት እንሰራለን። አንዳንድ ጊዜ በአጭር ጊዜ ውስጥ የምናደርገው በደህንነት ትብብርና በሰብአዊ መብቶች ጥበቃ ዙሪያ በምናደርጋቸው ዲፕሎማሲያዊ ጥረቶች ላይ ያተኮረ ይሆናል። የመጨረሻው ግባችንና እኛ ማድረግ በጣም የምንፈልገው አገሮች የዲሞክራሲ ተቋሞቻቸውን ሊያጠናክሩ በሚችሉባቸው ሁኔታዎች ላይ መርዳት፣ ለሰዎች የተሻለ ህይወት እንዲመጣ የኢኮኖሚ እድገት እንዲኖር ማድረግ ነው በመሰረቱ ማድረግ የምንፈልገው ይህንን ነው። በድረ ገጽ ላይ የተካሄደው የርቀት ጉብኝት ማለት ብሊንከን በዋሽንግተን ዲሲ ከሚገኘው ቢሮቸው ሆነው የጊዜ ገደብ ሳያግዳቸው በርቀት እንዲጓዙ አስችሏቸዋል። ከስብሰባው በኋላ ከያሊ የቀድሞ ተመራቂ ወጣቶች ጋር ያደረጉትን ውይይት አጠናቀው ያመሩት ወደ ናይጄሪያ ነበር። እዚያ ከናይጄሪያ ፕሬዝደንትና የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ከ90 ደቂቃዎች በኋላም ወደ ኬንያ በማምራት በተመሳሳይ ከአገሪቱ ፕሬዝደንትና የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ከሁለቱም አገሮች ባለስልጣናት ጋር የኮቪድ-19 ወረርሽኝን ለማስወገድ ስለሚደረገውም ጥረት ተነጋግረዋል። በውይይታቸው መካከልም ትልቁ መነጋገሪያ ጉዳይ ስለሆነውና ወደ አፍሪካ በመገስገስ ላይ ስለምትገኘው የዩናይትድ ስቴትስ ትልቋ ባላንጣና ተቀናቃኝ ስለሆነችው ቻይናም ጉዳይ ከማንሳት ብሊንከን ወደ ኋላ አላሉም። የአፍሪካ ሀገሮች በተለያዩ ዘርፎች ከቻይና ወይም ከፈረንሳይ፣ ከቱርክ ወይም ከብራዚል ወይም ከዩናይትድ ስቴትስ እና ከሌሎችም ጋር ትብብር ሊመሰርቱ ይችላሉ፣ መመስረትም አለባቸው። ተስፋ የማደርገው ግን የአፍሪካ ሀገሮችና አፍሪካውያን ማህበረሰቦች እንደዚያ ያሉ ትብብሮችን ሲመሰርቱ አይኖቻቸውን በስፋት እንዲከፍቱ ነው። እውነት ነው፣ ቻይና ዓለም አቀፍ ተፎካካሪ መሆኗ ጥሩ ነገር ነው። ፍትሃዊ በሆነና አግባብነት ባለው መንገድ ከሆነ የሚደገፍ ነው። እንደምናየው ከሆነ ግን አስተዳደርን በሚመለከት እኛ ያለን አመለካከት የተለየ ነው። በንግዱም ያለን አቀራረብና አመለካከት የተለየ ነው። በደህንነትና በሌሎች መሰረታዊ ነገሮች ላይ ያለን አቋም እንዲሁ ሲሆን፣ በእነዚህ ጉዳዮች ላይ አንዳንዴ የሚኖረን ትብብር የተለየ ነው። በዚህ ጉብኝታቸው በአጭር ጊዜ ውስጥ በማደግ ላይ በምትገኘው አፍሪካ በርካታ አገሮችን በማካለል ብሊንከን ከእሳቸው በፊት የነበሩት የውጭ ጉዳይ ሚኒስትሮችን በሙሉ ቀድመዋል። በቀድሞ ፕሬዚደንት ዶናልድ ትራምፕ አስተዳደር የነበሩት ሁለት የውጭ ጉዳይ ሚኒስትሮች አፍሪካን የጎበኙት እያንዳንዳቸው አንድ ጊዜ ብቻ ነበር። የብሊንከን ረዳቶች ይህ ጉብኝት የመጨረሻው አለመሆኑን ይናገራሉ። የወረርሽኙ ሁኔታ አስተማማኝ ሲሆንም እንደገና በአካል ተገኝተው አህጉሪቱን እንደሚጎበኙም ጨምረው ገልጸዋል። ብሊንከንም ሁሉንም ነገር ደህንነቱ በተጠበቀ ሁኔታ ማድረግ እንደሚፈልጉ ገልጸው የወጣቱን የዓለም ሕብረተሰብ ክፍል ድምፅ ማድመጥ እንደሚፈልጉ ተናግረዋል። እጅግ አስፈላጊ የሆነው ዋናው ነገር አዳዲስ ድምፆችን፣ የወጣቶችን አዳዲስ አመለካከትና ሐሳቦችን መስማት ይኖርብናል። በሐሳብ ላይ ማንም የበላይነትና ጠቅላይነት የለውም። ጥሩ ሐሳቦች ሁል ጊዜ ተመራጭ ናቸው። እነዚህን ሐሳቦች ወደ ሐሳብ ገበያው እስካፈለቃችኋቸው ድረስ የሐሳብ ገበያውን ያጥለቀልቁታል። ወደ እድገት የሚያመራንም እርሱ ይመስለኛል። አፍሪካ ሆይ አሉ ብሊንከን፣ ዩናይትድ ስቴትስ እያደመጠችሽ ነው።